ሮብ ዓመታት ያክል በሥራ ላይ የነበረውን የትምህርት ስርዓት በጎ የሆኑ ጎኖቹና እንከኖቹን በመመርመር እንዳዲስ ማሻሻል እንዳስፈለግ የነገሩን የትምህርት ሚኒስትር ዶክተር ጥላይ ጌቴ ማሻሻያው ነባሩን የአጠቃላይ ትምህርት እርከን በመቀየር እንደሚጀመር ይናገራሉ። መዋቅሩ ግን ሁለት አራት እንዲሆን ያደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት፣ የሁለት ዓመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራሙ ነው። ተማሪዎቹ እስከ አስራ ስምንት ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው። ከአጠቃላይ ትምህርት እርከን ለውጥ በመቀጠል ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ በሚሰጡ ትምህርቶች ላይም የይዘትና አቀራረብ ለውጥ ስለመደረጉም ዶክተር ጥላይ ነግረውናል። የወትሮው የቅድመ መደበኛ ትምህርት ላይ ከፍተኛ ተሳትፎ ሲያደርጉ የነበሩት በግሉ ዘርፍ የተሳተፉ ወገኖች ናቸው። አሁን ላይ ግን ከመደበኛው ትምህርት ጋር አብሮ መንግስትም እንደሚሳተፍበት ሚኒስትሩ ነግረ ይሉናል። አጠቃላይ ትምህርቶች የሚሰጡባቸው ቋንቋዎችና እንደ አዲስ የተካተቱ ትምህርት አይነቶችም በለውጥ ውስጥ እንደታሰበባቸው ጠቁመዋል። ቋንቋን በተመለከተ ነው፣ ተማሪዎች በአንደኛ ደረጃ በአፍ መፍቻ ቋንቋቸው እንዲማሩ፣ ከሶስተኛ ክፍል ጀምሮ ደግሞ የኦፊሴላዊ ቋንቋን እንዲማሩ፣ እንግሊዘኛን ከአንደኛ ክፍልና ከዘጠነኛ ክፍል ጀምሮ በማስተማሪያ ቋንቋነትና በሳብጀትነት እንዲሰጥ እንደዚህም ደግሞ ለሀገር ውስጥ መግባቢያ እንዲያገለግል ሌላ ተጨማሪ ቋንቋ በየክልሎች ምርጫ እየተደረገ ተጨማሪ ቋንቋ የሚማሩበት ስርዓት እንዲዘረጋ በጥናት ላይ ተመስርቶ ምክረ ሐሳብ አለ። ሌላ የሙያ ትምህርት አብሮ ተካቶ ከቅድመ መደበኛ ጀምሮ እስከ አስራ ሁለተኛ ክፍል ቮኬሽናል ላይ የሚሆንበት ስርዓት ይዘረጋል። ከአንደኛ እስከ ስድስተኛ ክፍል ደግሞ የግብረ ገብነት ትምህርት ወይም የሞራል ትምህርት እንዲማሩና ሀገራቸውን የሚያውቁ እርስ በርሳቸው የሚከባበሩ በመልካም ስነ ምግባር የታነጹ እንደሆኑ ከሰባታያ ፉል በኋላ ደግሞ የስነዜጋ ትምህርት የሚሰጥበት ስርዓት ከመንድ ተደርጓል። ቀደም ባለው አሰራር ወደ ከፍተኛ ትምህርት ተቋማት መዘጋጃ እርከን ወይም ፕሬፓራቶሪ ስኩል ለመግባት የሚሰጠው የአስረኛ ክፍል ፈተና ቀሪ መደረጉን፣ በምትኩ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እርከን ላይ የቴክኒክና ሙያ ትምህርቶችን ጨምሮ ተማሪዎች እንዲቀስሙ እንደሚደረግም ሰምተናል። ሁለተኛ ደረጃ ትምህርት የሚገቡ ተማሪዎች የሁለተኛ ደረጃ ተማሪ ትምህርት ቤቶቻችን አብዛኞቹ አጠቃላይ ሁለተኛ ደረጃ ትምህርት ይሆናሉ። በተመረጡ ሁለተኛ ደረጃ ትምህርት ቤቶች ደግሞ የሙያ ስልጠና የፍላጎት ያላቸው ተማሪዎች የሚገቡባቸው የሁለተኛ ደረጃ ትምህርት ቤቶች እንዲኖሩ ይደረጋል። ፋውንዴሽን ሲቢቲ ወይም ደግሞ መሰረታዊ የቴክኒክና ሙያ ስልጠና ይሰጣሉ። ከዚህ ከመሰረታዊ ቴክኒክና ሙያ ስልጠና በሁለተኛ ደረጃ የሚያልፉ ተማሪዎች ደግሞ በልዩ የማትሪክ ፈተና ወደ አፕላይድ ሳይንስ ዩኒቨርሲቲዎች የሚሄዱበት ስርዓት እንዲዘረጋ ተደርጓል። የመጀመሪያ አመት የመዘጋጃ ፕሮግራም እንዲሆንና ከዚህ በፊት የመሰናዶ ሁለተኛ ደረጃ ትምህርት የነበረው የአጠቃላይ ሁለተኛ ደረጃ ትምህርት አካል እንዲሆን የአስራ ያክሱም ፈተናው ይቆምና ተማሪዎቹ የሁለተኛ ደረጃ ትምህርት ለስራ የሚያዘጋጅና ና ለከፍተኛ ትምህርት መግቢያ ሆኖ የሚዘጋጅ እንዲሆን ተደርጎ የአጠቃላይ ዜጎች እስከ አስራ ስምንት ዓመታቸው በአጠቃላይ ትምህርት እንዲቆይ ይደረጋል። የከፍተኛ ትምህርት ስልጠናን በተመለከተ ዩኒቨርስቲዎች የጥናትና ምርምር ዩኒቨርሲቲ፣ የተግባር ሳይንስ ዩኒቨርሲቲና የአጠቃላይ ትምህርት ዩኒቨርሲቲ በሚል ከሀገሪቱ የሰው ኃይል ፍላጎት ጋር በሚጣጣም መልኩ እንደሚዋቅሩም ዶክተር ጥላይ ነግረውናል። ከቀደመው በተለየ ወደ ዩኒቨርሲቲ የሚገቡ ተማሪዎች አራት ዓመታትን በትምህርት ያሳልፋሉ። ከዚህ መካከል አንደኛው ዓመት አጠቃላይ ሀገራዊ ግንዛቤ ላይ ትኩረት እንደሚያደርግ ጠቅሰዋል። ተማሪዎቹ ወደ ዩኒቨርሲቲ በሚገቡበት ጊዜ የሚዘጋጁበት የሀገራቸውን ታሪክ፣ የሀገራቸውን ጂኦግራፊ፣ አንትሮፖሎጂ፣ የቴክኖሎጂ ጋር የሚተዋወቁበትና በተቻለ መጠን የምርጫቸው ከሁለተኛ ዓመት በኋላ በውጤታቸውና በፍላጎታቸው እየታየ የሚመደቡበት ስነ ምግባር ይኖራል። ከተማሪዎች የተግባር ልምምድ እንዲሁም ከውጭ መጋራት ጋር የተያያዙ ለውጦችም ይደረጋሉ ተብሏል። ሀገር በቀል ቋንቋዎች የምርምርና የማስተማሪያ ቋንቋዎች እንዲደረጉ እንደሚሰራም ሰምተናል። የትምህርት ጥራት ጉድለትን በተመለከተ እንደ መንስኤ ከሚጠቀሱት መካከል አንዱ የትምህርት ፊት አውራሪ እንዲሆኑ የሚመረጡ መምህራን ብቃት ዝቅተኛ የመሆኑ ጉዳይ ነው። ትምህርት ሚኒስቴር ከ2012 የኢትዮጵያ አቆጣጠር ጀምሮ ለማስተዋወቅ ባቀደው አዲስ ማሻሻያ ላይ ይህንን ችግር ለመቀነስ ብቁ መምህራንን ለመቅጠር ማሰቡን ዶክተር ጥላዬ ጌቴ ይናገራሉ። በዚህ መሰረት የቅድመ መደበኛ ትምህርት መምህራን ዝቅተኛ መስፈርት አስራ ሁለተኛ ክፍል አጠናቁ፣ 3 ዓመት በዘርፉ የሰለጠነ፣ ከአንደኛ እስከ ስምንተኛ ክፍል ማስተማር የሚፈልግ ደግሞ የመጀመሪያ ዲግሪ እንዲይዝ፣ የሁለተኛ ደረጃ ትምህርት መምህር ለመሆን ደግሞ የማስተርስ ዲግሪ እንደሚያስፈልግ ይናገራሉ። በቴክኒክና ሙያ ስልጠና የደረጃ አንድና ደረጃ ሁለት እርከኖች ላይ ስልጠና ለመስጠት መምህራን የመጀመሪያ ዲግሪ እንደሚጠበቅባቸው ከዚያ በላይ ያሉትን ደግሞ ማስተርስ ዲግሪ፣ ተባባሪ ፕሮፌሰርና ከዚያ በላይ የትምህርት ዝግጅት ያላቸው መምህራን እንዲያስተምሩባቸው እንደሚደረግ አስታውቀዋል። ለአሜሪካ ድምጽ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ